የአፋር ነጻ አውጪ ግንባር፣ የአፋር አቤታዊ ዲሞክራሲያዊ አንድነት ግንባር አርዱፍ፣ የአፋር ሕዝብ ፓርቲ፣ የአፋር ሕዝብ ፍትሐዊ ዲሞክራሲያዊ ፓርቲና የአርጎባ ብሔረሰብ ዲሞክራሲያዊ ንቅናቄ በጋራ ባወጡት የጽሑፍ መግለጫ በአፋር ክልል የተካሄደው ምርጫ የምርጫ መስፈርት አያሟላም ብለዋል። በአርዱፍ ምክትል ሊቀመንበርና የአፋር የፖለቲካዊ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ አቶ መሐመድ አወል ወግሬስ ከቀረበ የጽሑፍ መግለጫ በጥቂቱም የዚህ መግለጫ ዋና ዓላማ በክልሉ የብልጽግና ፓርቲ ቅርንጫፍ ያወጣውን ሀሰተኛ መግለጫ ማስተባበያ መሆኑ ልብ ይለዋል። እኛ በአፋር ክልል የምንንቀሳቀስ የተፎካካሪ ፓርቲ ፖለቲካ ፓርቲዎች በክልላችን ምንም አይነት የምርጫ መስፈርት የሚያሟላ ምርጫ ስላልተደረገ ውጤቱ እንኳን ወደኛ የሚያዳላ ቢሆንም ተቀባይነት እንደሌለውና በክልሉ ድጋሚ ምርጫ መደረግ እንዳለበት ከዚህ ቀደም ባወጣነው የጋራ መግለጫ አረጋግጠናል በግልጽና በማያሻማ አቋም መግለጻችን ይታወሳል። አሁንም የእኛ አቋም ከዚህ እንዳልተቀየረ ለመግለጽ እንወዳለን። የአፋር ሕዝብ ፓርቲ ሊቀመንበር አቶ ሙሳ አደም በመግለጫው ላይ ተከታዩን አክሏል። በቂ መረጃና ማስረጃ አደራጅተን ለሚመለከተው አካል አቅርበናል። ፍትሕን ደግሞ ያው እንደምናገኝ ተስፋ እናደርጋለን። ከፍተኛ የማዋከብ መሳሪያ እስከ መተኮስ፣ እጩ እስከ ማሰር፣ እስከ መግረፍ እና በጣም ከፍተኛ የሰብአዊ መብት ጥሰቶችን በተቃራኒው ፈጽመዋል እና ይሄ እንግዲህ የኢትዮጵያ ሕዝብ እንዲያውቅ ነው። አሁን እኛ ሌላ ምንም አጀንዳ የለንም። መግለጫው በተሰጠበት ወቅት የአፋር ነፃ አውጪ ግንባርና የአርጎባ ብሔረሰብ ዲሞክራሲያዊ ንቅናቄ አልተገኙም። ለምን አልተገኙም? መግለጫውስ እነሱን ይወክላል ወይ ምርጫው ወደኛ ያደላ ቢሆንም የምርጫ መስፈርቱን ስለማያሟላ መደገም አለበት ስትሉ አይጋጭም ወይ ተብሎ ከዲዳብሊው ለቀረበ ጥያቄ አቶ ሙሳ አደም ተከታይን ብለዋል። እዚህ ያለን የአፋርስ ፓርቲ አለ። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር አርዱፍ አለ። የአፋር ህዝብ ፍታዊ ዲሞክራሲያዊ ፓርቲ ደግሞ አለ። ሶስታችን ነው ያለነው። እዚህ የሌሉት ኤልፍ እና የአርጎባ ብሄረሰብ ዴሞክራሲያዊ ንቅናቄ ናቸው። ስላልደረሱ ነው እዚህ ቦታ ላይ መገኘት ስላልቻሉ ነው እንጂ የእነሱን ስም አትመን እዚህ የምናስቀምጥ እንትን አይደለንም። እዚህ የተባለው ቃል የእነሱ ቃል እንደሆነ ነው ተስማምተን የመጣ ነው ማለት ነው፣ ግልጽ ለማድረግ ያክል። ሌላው ከምርጫው ጋር በተያያዘ እኛ ኤክስፔክት የሚደረግ የምርጫ ውጤት ዞሮ ዞሮ ሊኖር ይችላል ምርጫ አድርገናል የሚል ሀሳብ ያላቸው የክልሉ ብልጽግና ቅርንጫፍ ሰዎች የሚያደርጉት ነገር ሊኖር ይችላል። የፈለገ አይነት ውጤት ቢመጣ ነው ከዚህ ውስጥ ምክንያቱም ደ ሆል ፕሮሰስ ሙሉ ሂደቱ የተበላሸ ተገቢ ያልሆነ ህገ ወጥ አይነት አካሄድ ስለተሄደበት ተቀባይነት የለውም ነው እኛ በእኛ ክልል ምርጫ አልተደረገም ነው እያልን ያለ ነው። ለዲ ደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። Kaadis Ababam.